ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ጥቅምት 21 2012 ዓመተ ምህረት ዝግጅታችን ጀመረ። ጤና ይስጥልን እንደምናመሻችሁ አድማጮቻችን። የምሽቱ አስተናጋጆቻችን ያዳኝ ፍሳዬ ና ጤና ይስጥልኝ ክቡራትና ክቡራን፣ እኔም ሰሎሞን አባተ ነኝ። ኢትዮጵያን ከጅቡቲ የሚያገናኘው የመኪና መንገድና የባቡር መስመር ትላንት በተቃውሞ እንቅስቃሴ ምክንያት ተዘግቶ እንደነበረ ነዋሪዎች ለአሜሪካ ድምፅ ሬዲዮ ተናግረዋል። አጠቃላይ ሲቲ ዞን መንገዶች ናቸው የተሰዱት። የሰጉት የሲቲ ዞን ህዝብ ናቸው የዘጉት መግሎቹ ወጣቶቹም አሰብቶቹም አጠቃላይ ስ ነው የተዘጉት። ሙኮራ ተደርገው ነበር እንጂ መንገድ ሙሉ በሙሉ አልተዘጋም አልተዘገም። አሁንም ስራው ስራው እየሰራ ነው መንገዱ። የቀደሙት ጣሄር የሚባሉ የሶማሌ ተወላጅ ሲሆኑ የተከተሉት ከድር አህመድ የሚባሉ የአፋር ተወላጅ ናቸው። በአብይ ርዕስ ዘገባውን ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማቸው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፓምፔዮ የኖቤል ሽልማት በማግኘታቸው እንኳን ደስ ያሉት ለማለት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድን በማነጋገሬ ደስታ ይሰማኛል ሲሉ በትዊተር መልእክት አስተላልፈዋል። ፓምፔዮ ትላንት ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር በስልክ መነጋገራቸውን የውጭ ጉዳይ ሚኒስቴር ቃል አቀባይ ጽህፈት ቤት ያወጣው መግለጫ ጠቅሷል። ጠቅላይ ሚኒስትር አብይ አንድ መቶኛው የ ሰላም ኖቤል ሽልማት ተረካቢ በመሆናቸው እንኳን ደስ ያሉት ብለዋቸዋል ይላል መግለጫው። የውጭ ጉዳይ ሚኒስትሩ በዩናይትድ ስቴትስ እና በኢትዮጵያ መካከል ያለው ጠንካራ ግንኙነት ጠቃሚነት ላይ እንዲሁም ዩናይትድ ስቴትስ በኢትዮጵያ ለተካሄደው ታሪካዊ ለውጥ ላሉት ባላት ድጋፍ ላይ ጫና ሰጥተዋል። በቅርቡ ኦሮሚያ ላይ ስለተካሄደው ግጭትም እንደተነጋገሩ የቃል አቀባያቸው ጽህፈት ቤት ያወጣው መግለጫ ጠቁመዋል። የዘር ግጭት ተግዳሮትን በሰላማዊ መንገድ መፍታት እንደሚያስፈልግ ተነጋግረዋል። ዶክተር አብይና የውጭ ጉዳይ ሚኒስትሩ ስለ ቀጠናዊ ጉዳዮችም ሀሳብ ተለዋውጠዋል። የደቡብ ሱዳን የሰላም ስምምነት በሚጠይቀው መሰረት የብሔራዊ አንድነት መንግስት በዘላቂነት ተግባራዊ እንዲሆን በማስተባበር በኩል ፓምፔዮ የጠቅላይ ሚኒስትሩን እርዳታ መጠየቃቸውን መግለጫው ገልጿል። በምዕራብ ሸዋ ሜታ ወልቂጤ ወረዳ ሸማቂዎች አራት ጸጥታ አስከባሪዎችንና አንድ የአምቡላንስ ሹፌር መግደላቸውን የወረዳው አስተዳደርና ጸጥታ ጽህፈት ቤት ኃላፊ አስታውቀዋል። ግድያውን መፈጸማቸውን ሸማቂዎቹ አምነዋል። ናኮር መልካ ተጨማሪ አለው። የምዕራብ ሸዋ ዞን ሜታውል ጌጤ ወረዳ አስተዳደርና ጸጥታ ጽህፈት ቤት ኃላፊ አቶ ጋዲስ አሌንጅሳ በአካባቢው የሚንቀሳቀሱ ሸማቂዎች አራት የጸጥታ አስከባሪዎች እና አንድ የአምቡላንስ ሹፌር ሀሮሜጢ በተባለ ቀበሌ ላይ ገለዋል በማለት ተናግረዋል። ትናንትና እንግዲህ በኢትዮጵያ ሰዓት አቆጣጠር ሁለት ሰዓት አካባቢ ጠዋቱ ማለት ነው። ውጀታ ኡርጋ የሚባል አንድ አባል ይገባል የታጠቁ ሀይዶች ጫካ ውስጥ ነው ጭንቅላቱን መቶ የገደሉ። አስከሬኑን ለማንሳት ደግሞ የሜታወል ግጤ ፖሊስ ከወንጀል መከላከል ኃላፊው ጋራ አንድ ላይ ሆኖ በአምቡላንስ ሄዳሉ። ይሄንን አስከሬን ወደ ዳግማዊ ምኒልክ ለመውሰድ አሁን እንግዲህ ሜጤሮ የሚባል ልዩ ቦታ ሶምቦ ተብሎ የሚጠራ እዛ ጋር ጠብቆ አምቡላንሱን መቶት ከጣሉት በኋላ ሶስት ፖሊስ አንድ ሹፌር ጋለ አንድ ፖሊስ በአጠቃር ስድስት ክላሽ ወስዶ ነው ሄዱት። በአጠቃላይ አንድ ሰው ነው የሞተው። ሌሎች አራት የኦሮሚያ ፖሊስ አባላት ቆስለው በሆስፒታል ሕክምና እየተደረገላቸው መሆኑን ተናግረዋል። የጉዳታቸውን መጠን ከፍተኛ እንደሆነ ገልጸዋል። ሸማቂዎቹ ባለፈው አመትም የወረዳውን የቀድሞ ጽህፈት ቤት ኃላፊና ሁለት የቀበሌ ታጣቂዎችን እንደገደሉ አስታውሰዋል። አቶ ጋዲሳ ግድያ እንዲቆም ሸማቂዎቹ ወደ ሰላም እንዲመጡና ህብረተሰቡም ከስጋት ኑሮ እንዲወጣ መንግስትና የአገር ሽማግሌዎች ለእርቅ መጣር አለባቸው ብለዋል። የሸማቂዎቹ ደቡብ ምዕራብ ዞን መሪ አብዲቢያ ድርጊቱን መፈጸማቸውን አምነዋል። ሰዎቹን የገደላቸው የኦሮሞ ነጻነት ሸማቂ ቡድን ነው። ሰላም አስከባሪዎቹ እኛን ለማሰስ ነው የመጡት። በአምቡላንስ የሚንቀሳቀስ ሰራዊት የለም። የቀበሌውን ታጣቂ ቢሆን ሲተኩስብን ነው ተኩሰን የገደል ነው። የእኛም ሰው እንዲሁ የሞተብን ነው የአካባቢውን ሰላም አስከባሪዎች እኮ ከዚህ በፊት እኛ አንድ አካል ነን እርስ በርስ አንጣላም ብለናቸው እሺ ካሉን በኋላ ነው ሊያጠቁን የመጡት ባለፈው አመት ተፈጸመ የተባለውን ግድያ ግን አልፈጸምንም ሲሉ አስተባብለዋል በምዕራብ ኦሮሚያ ሸማቂዎችና የመንግስት ጸጥታ አስከባሪዎች መካከል በሚደረገው የተኩስ ልውውጥ ህብረተሰቡ ስጋት ውስጥ መውደቁንና የችግሮቹም ሰለባ መሆኑ ሲገለጽ ቆይቷል ለአሜሪካ ድምፅ ናኮር መልካ ከአምቦ ናኮር መልካ እናመሰግናለን ከጥረት ኮርፖሬት ጋር በተያያዘ በሙስና ወንጀል ተጠርጥረው ማረሚያ ቤት የሚገኙት በነ አቶ በረከት ስምኦን ላይ የአማራ ክልል ጠቅላይ ፍርድ ቤት ዛሬ ብይን ሰጥቷል። የመከላከል ማስረጃ እንዲያቀርቡ ለህዳር 24 ትእዛዝ ሰጥቷል። አስቴር ምስጋናው ዝርዝር ዘገባ አላት። ከጥረት ኮርፖሬት ጋር በተያያዘ በአራት የሙስና ወንጀሎች በዋና ወንጀል አድራጊነት ተጠርጥረው ማረሚያ ቤት የሚገኙት አቶ በረከት ስምኦንና አቶ ታደሰ ካሳ ጉዳያቸው በአማራ ክልል ጠቅላይ ፍርድ ቤት ሲታይ የቆየ ሲሆን የማይገባ ጥቅምን ለማግኘት ወይም ለማስገኘት ወይም በሌላ ሰው ጥቅም ላይ ጉዳት ለማድረስ በማሰብ ሊጠብቁትና ሊከላከሉለት የሚገባውን የሕዝባዊ ድርጅትን ስራ በማያመች አኳኋን በመምራት በሙስና ወንጀል መከሰሳቸው ይታወሳል። አቶ በረከት ስምዖን እና አቶ ታደሰ ካሳ በአንደኛና በሁለተኛ እንዲሁም በአራተኛ የወንጀል ክሶች በዋና አድራጊነት የተከሰሱ ሲሆን በሶስተኛ ክስ ላይ የዱቬንቱስ ዊንግ ኃላፊነቱ የተወሰነ የግል ማህበር ስራ አስኪያጅ አቶ ዳንኤል ግዛው ተካተውበታል አንደኛና ሁለተኛ ተከሳሾች በአንደኛ የክስ መዝገብ በጥረት ኮርፖሬት ከፍተኛ አመራር በነበሩበት ወቅት ከዳሽን ቢራ አክሲዮን ማህበር ሽያጭ ጋር በተያያዘ የአክሲዮን ድርሻውን ለመሸጥ አሳማኝ ምክንያት በሌለበትና ያለ አግባብ ውል በመያዝ ከጥረት ኮርፖሬት ጥቅም ላይ ከ18 ቢሊየን ብር በላይ ጥቅም ያሳጡና ከባድ ጉዳት ያደረሱ መሆኑ ተገልጿል በሁለተኛ ክስ ደግሞ ከዱቬንቱስ ዊንግ ኃላፊነቱ የተወሰነ የግል ማህበር በሁለተኛ ክስ ደግሞ ከዱቬንቱስ ዊንግ ኃላፊነቱ የተወሰነ የግል ማህበር ጋር ባደረጉት የጥረትን የሚንቀሳቀሱና የማይንቀሳቀሱ ንብረቶችን በመያዣነት በማቅረብ ከተለያዩ ባንኮች ገንዘብ በመበደር እና እዳውን ጥረት ኮርፖሬት እንዲከፍል በማድረግ በአጠቃላይ ከመቶ ሁለት ሚሊዮን ብር በላይ እንዲባክን ማድረጋቸው ተገልጿል። በሶስተኛና በአራተኛ ክሶችም ተከሳሾቹ በተመሳሳይ የጥረት ኮርፖሬትን ጥቅን ባልጠበቀና ስራን በማያመች አኳኋን በመምራት በሚሉ የሙስና ወንጀሎች እንደተከሰሱ ተገልጿል። በዚህም በጥቅሉ ተከሳሾቹ በአራቱም የሙስና ወንጀሎች ከሁለት ነጥብ ሁለት ቢሊ ሚሊየን ብር በላይ የጥረት ኮርፖሬት ሀብት እንዲባክን አድርገዋል በሚል ተከሰው ላለፉት በርካታ ወራት ጉዳያቸው በፍርድ ቤት ሲታይ መቆየቱ ይታወቃል። የአማራ ክልል ጠቅላይ ፍርድ ቤት አቃቢ ህግ ያቀረበው የሰነድና የሰው ማስረጃዎችን በመመርመር ዛሬ ብይን ሰጥቷል። በዚህም ጠቅላይ ፍርድ ቤቱ ተከሳሾቹ የመከላከያ ማስረጃ እንዲያቀርቡ ለህዳር 24 ቀን 2012 ዓ.ም ም ትዕዛዝ ሰጥቷል። የኢፌዴሪ የወንጀል ህግ አንቀጽ 32 ንዑስ ቁጥር 1 ሀ እና የሙስና ወንጀል አዋጅ ቁጥር 881 ህዝባር 2007 አንቀጽ 13 ህዝባር 3 ስር ይህን የሙስና ወንጀል የተላለፈ ከ15 እስከ 25 ዓመት እስራት እንደሚያስቀጣው ደንግጓል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አመሰግናለሁ አስቴር ለዘገባው ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው በአጋዴዝ ኒጀር የተገነባ አዲስ የዩናይትድ ስቴትስ የአየር ኃይል መደብ ሙሉ በሙሉ ሥራ ጀምሮ የመጀመሪያ በረራ አካሂዷል በያዝነው ሳምንት የስለላና የክትትል በረራዎችን በድሮኖች እንዳካሄደ የአፍሪካ እዝ ለአሜሪካ ድምፅ ተናግሯል በምዕራብ አፍሪካ ያለውን የደህንነት አደጋ ለመቋቋም ከአፍሪካና ከዓለም አቀፍ አጋሮቻችን ጋር እየሰራን ነው ብለዋል የዩናይትድ ስቴትስ የአፍሪካ እዝ አዛዥ ጀኔራል ስቲቨን ታውንሰን። የዚህ የአየር ኃይል መደብ መገንባት በአፍሪካ አጋሮቻችን ላይ ያለንን መተማመንና በቀጠናው ያለንን የጋራ ደህንነት ጥቅም ያሳያል ብለዋል አዛዡ። 110 ሚሊዮን ዶላር የወጣበት የአየር ኃይል መደብ ከባድ ከሚባሉት ቦታዎች አንዱ ነው ብለዋል ታውንሰንድ። ዲሞክራቶች የሚበዙበት የዩናይትድ ስቴትስ የተወካዮች ምክር ቤት በፕሬዚደንት ዶናልድ ትራምፕ ላይ በኦፊሴል ክስ የመስረት ስራ እንዲጀመር ትላንት ድምፅ በመስጠት ወስኗል። ኡክራይን በፖለቲካ ተቀናቃኛቸው ላይ ምርመራ እንድትጀምር ፕሬዚደንት ትራምፕ ግፊት በማድረግ ሞክረዋል በሚል ክስ ለሚመሰረትባቸው ይቻል እንደሆነ ለማጣራት ለሳምንታት ያህል ቃለ ምስክርነት በዝግ ስብሰባ ሲሰጥ መቆየቱ የሚታወስ ነው። የውሳኔው ሀሳብ 232 በ196 ድምፅ አልፏል። ሁሉም ሪፑብሊካውያን ተቃውመውታል። ሁለት ዲሞክራቶች ከሪፑብሊካውያን ጋር ተሰልፈዋል። ክሱ ስኬት ካገኘ ፕሬዚዳንቱን ከስልጣን እስከ ማስወገድ ድረስ ሊሄድ ይችላል። ድምፁ እንደተሰጠ ወዲያውኑ ፕሬዚዳንት ትራምፕ በአሜሪካ ታሪክ ያልታየ አይነት ታላቁ ፍትህ አልባ የማሳደድ ተግባር ነው ብለውታል። የሆንግ ኮንግ መሪዎችና ባለሥልጣኖች የሚሰየሙበትንና የሚተኩበትን መንገድ ቤጂንግ እንደምታሻሽል አንድ የቻይና ባለሥልጣን ዛሬ ተናግረዋል። የሆንግ ኮንግ የማካዎና የመሠረታዊ ሕግ ኮሚሽን ስራ አስኪያጅ ሸንቹናዮ ለጋዜጠኞች በሰጡት መግለጫ የሆንግ ኮንግ ስርዓት ብሔራዊ ጸጥታን በሚጠብቅ መንገድ እንዲሻሻል የኮሚኒስት ፓርቲው ባለስልጣኖች በዚሁ ሳምንት ውስጥ ወስነዋል ብለዋል። ክፍፍልን የማበረታታት አዝማሚያን ወይም ደግሞ ብሔራዊ አደጋን ደህንነት ላይ የሚጥል ተግባርን በምንም አይነት አንፈቅድም። በሆንግ ኮንግና በማካዎ የውስጥ ጉዳይ የውጭ ኃይሎች ጣልቃ ገብነትን ሰርጎ ገብነትንና አሻጥርን አንፈቅድም ብለዋል። ባለሥልጣኑ ሼን ይህን ያሉት ሆንግ ኮንግ ውስጥ ለአምስት ወራት ያህል ጸረ መንግሥት ተቃውሞ ሲካሄድ ከቆየ በኋላ ነው። የዜናው ሰዓት አበቃ። ይህ ከአሜሪካ ድምፅ ሬዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ኸርስ በ25 ሜትር ባንድ በ1240 ኪሎ ኸርስ በ31 ሜትር ባንድ በ9485 ኪሎ ኸርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የአርብ ጥቅምት 21 2012 ዓ ም ምሽት ፕሮግራም ነው። ክቡራትና ክቡራን ዝግጅቶቻችንን አት ቪኦኤ አምሃሬክ ላይ በፌስቡክ ላይቭ በቀጥታ ወይም አሃዱ ራዲዮ ላይ 943 ላይ እንደዚሁ በቀጥታ ማግኘት ትችላላችሁ። በኢትዮጵያ ፌዴራላዊ አደረጃጀት ላይ የተለያዩ ሀሳቦች መስተናገዳቸውን ቀጥለዋል። ዙሪያ ጥምጥም መሄድ ሳያስፈልግ አሁን የትግራይ ክልላዊ መንግስት እና የፌዴራል መንግስቱ ያላቸው ግንኙነት የጎረቤት አገር እንጂ የአንድ ሀገር ፌዴራሊዝም አይመስልም። በቃ በግልጽ ይህንን ያመጣው ደግሞ የብሔርተኮር ፌዴራሊዝሙ ነው። አቶ ተስፋሁን አለምነህ የአማራ ዲሞክራሲያዊ ንቅናቄ ሊቀመንበር ናቸው። በማንነት መሰረት ያደረገ ፌዴራሊዝም በትግል ደረጃ የታገልንለትን ዓላማ ግብ መጥቷል አልመታም የሚል ነው። በኦሮሞ ብንሄድ፣ በሶማሊያ ብንሄድ፣ በትግራይ ብንሄድ፣ በአፋር ብንሄድ ከዚህ በላይ ራሳችን የምናስተዳድርበት መዋቅር እንፈልጋለን። አቶ ወልዳ ብርሃን ንጉሥ በመቀሌ ዩኒቨርስቲ የሥነ ዜጋና የሥነ ምግባር መምህር ናቸው። ከባህር ዳርና ከመቀሌ ዘገባዎችን ይዘናል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ኢትዮጵያን ከጅቡቲ ጋር የሚያገናኘው የመኪና መንገድና የባቡር መስመር ትናንት በተቃውሞ እንቅስቃሴ ምክንያት ተዘግቶ እንደነበረ ነዋሪዎች ለአሜሪካ ድምፅ ተናግረዋል። የተለያዩ አካላትን ሰዎችን ያነጋገረው ሀብታሙ ስዩም ዝርዝሩን ይዟል። ስማቸው ጣሂር የተባለ የሶማሌ ብሔር ተወላጅ በትናንት ነው ዕለት ኢትዮጵያን ከጅቡቲ የሚያገናኙ ጎዳናዎችና የባቡር መስመር መዘጋታቸውን ይናገራሉ። አጠቃላይ ስቲ ዞን መንገዶች ናቸው የተሰዱት፣ የሰኩት የስቲ ዞን ህዝብ ናቸው የዘጉት። ሸማግሎቹም፣ ወጣቶቹም፣ አሰብቶዎቹም አጠቃላይ ህዝብ ነው የዘጉት። ለምንድን ነው የተዘጋው? ለምንድን ነው መዝጋት ያስፈልገው፣ ምክንያት ያስፈለገው፣ ባለፈው ሳምንት ላይ ከጠቅላይ ሚኒስትር ቢሮ ላይ የተደረሰ የሁለቱ ክልሎች ስምምነት አዳይቱና፣ ዕንዱፎና ገርባዒስ የሚባሉ ቀበሌዎች ነበሩ ከአንፈድና ከሶማሌ ማለት በዛ በቅድሚያ? የተስማሙ ከአዋሽ እስከ ሚሌ ያለው የድሮ ወታደሮች እንዲወጡ ነው ስምምነት የነበረው። እና ከጠቅላይ ሚኒስተር ቢሮ ያለው የፌዴራል ጸጥታ ኃይሎች በዛ ቀበሌዎች እንዲገባ ነው ስምምነት የነበረው። አንፈር ብሔራዊ ክልላዊ መንግስትና የድሮ ወታደሮች የነበረ ድላሎች አስቀድሞ አዳይቱ ከተማ ዛሬ ሶስተኛ ቀኑ ስብሰባ የተደረጉ ናቸው። አቶ ጣሂር የሲቲዞን ነዋሪዎችን ቁጣ ቀስቅሶ መንገድ እንዲዘጉ ያስገድዳቸው ቀደም ብሎ በፌዴራል መንግስት አደራዳሪነት ከተደረሰበት ስምምነት ባፈነገጠ መልኩ የአፋር ክልላዊ መንግስት ነዋሪዎችን ከአሳይታና ሰመራ በማምጣት ለማስፈር በማቀድ በአዳይቲ ከተማ ስብሰባ መቀመጡ መሰማቱ ነው። ከዚህ በተጨማሪ ግን በስፍራው ያለው የፌዴራል መንግስት ጦርና የአፋር በርበርታ ወጣቶች የሶማሌ ብሔር ተወላጆች ላይ እንግልት ፈጽመዋል ሲሉ አቶ ጣሂር ያክላሉ። እዛ ነዋሪነት የነበረው የሶማሌ ብሔር አዴይቲ ከተማ ነዋሪ የሆነ በርባርታ ወጣቶች ታስሯል። ሽማግሎችም ተመቷል። እናቶችም ተመቷል። እነ ማናቸው የመቷቸው? እነ ማናቸው የደበደቧቸው? የመታቸው ፌዴራል ፖሊስ ናቸው። የታሰሩ ሰዎች አሉ። እስከ ሰላም የተፈናቀሉም አሉ። የአፋር ብሔር ተወላጅ የሆኑት ከድር አህመድ በበኩላቸው መንገዶቹን የመዝጋት ሙከራ በትናንትነው እለት መደረጉን በመከላከያ ሰራዊት አባላት እርምጃ ተመልሶ መከፈቱን ይናገራሉ። ለመሰል እርምጃዎችና ለመረጋጋቶች እሳቸው የኢሳ ጎሳ ታጣቂዎችን ይከሳሉ። እንግዲህ ከአዲስ አበባ ወደ ጅቡቲ የሚወስደው መንገድ በአሁኑ ሰዓት ዝግ አይደለም፣ የተለመደ ስራውን እየሰራ ይገኛል። ግን ባለፈው ፌዴራል መንግስትና ፌዴራል መንግስትና የአፋር ብሔራዊ ክልላዊ መንግስት በኢሳ ማህበረሰብ ጉዳይ ላይ የደረሱት ስምምነትን መነሻ በማድረግ አንድ አንድ የኢሳ ተወላጆች ስምነቱ አግባብ እንዳልሆነና ይህ ስምምነት ደግሞ እነሱም እንደማይቀበሉት እየገለጹ ስለሆነ ያንን ደግሞ መንገድ በመዝጋት አንድ አንድ የሽምቅ ውጊያ በማድረግ ያንን ስምምነት ተግባራዊ እንዳይሆን እናደርጋለን የሚል ጭምጭምታዎች አሉ። ሙከራ ተደርገው ነበር እንጂ መንገድ ሙሉ በሙሉ አልተዘጋም። አሁንም ስራውን ስራ ነው መንገዱ። የታ አካባቢ ነበረ ሙከራው የተደረገው ለመዝጋት? ሙከራ የተደረገባቸው ቦታዎች እነማን ናቸው? ገዳማይቱ የሚባል አካባቢ ላይ የተወሰነ ደቂቃዎች ሞኮር አድርገው ነበር። ያንን ደግሞ በአካባቢ ባለው የጸጥታ አካላት ልነሳ ችለዋል። በዛ በኩል በድርዳ በኩል ግን የተለወሰነ ሰዓቶች ቆሞ እንደነበረና በኋላ ላይ ደግሞ የሀገር መከላከያ ሰራዊት ደርሶ መንገዱን እንዳስከፈተና ና አሁን ደግሞ መንገዱ ክፍት እንደሆነ ነው የማውቀው። ያንን እየተደረገ ያለው ያለውን የሰላም ስምምነት እንቅፋት ለማድረግ ያለው እንቅስቃሴዎች እየተደረጉ ባሉበት ሁኔታ ነው ያለው። አሁን አሁን አንተ የት አካባቢ ነው ያለኸው? መረጃውን ከየት ነው ያገኘኸው? እዛው አካባቢ አንዳንዱ አዳጅም ይሁን እንደፈሆ ገዳማይቱ እስከ አዋሽ ድረስ የአፈር ተወላጆች አሉ። እዛ ያሉ ሰዎች እንጠይቃለን፣ ምን አይነት ችግር እንደተከሰተ፣ ምን አይነት ሁኔታዎች እንዳሉ። ስለዚህ ቀን በቀን ሰዓት በሰዓት ያለው ሁኔታዎች እንጠያይቃለን። ስለዚህ አሁን እዛ አካባቢ ካሉ ሰዎች እንደተረዳሁት ምንም አይነት የመንገድም ይሁን የጸጥታ ችግር በዛ አካባቢ ላይ እስካሁን የለም። በሶማሌና አፋር ክልሎች አጎራባሽ ቦታዎች ያለው ዋነኛ የግጭት መንስኤ አዳይቱ፣ ገርበ ኢሳና እንድፎ የተባሉ ወትሮ በሶማሌ ክልል ስር የነበሩ የኋላ የኋላ ግን ወደ አፋር ክልሎች እንዲጠቃለሉ የተወሰነባቸው ቀበሌዎች የይገባኛል ጉዳይ ነው። በዚህ ምክንያት የተደጋገመው ግጭትና ለመግባባት ኢትዮጵያ ወደ ግዛቷ የምታስገባቸው ሸቀጦችን የምታስገባቸውን ሸቀጦች በዋናነት የሚጓጓዙበት መንገድ እንዲስተጓጎል ሆኗል። መሰል ችግሮችን ለመፍታት በማሰብ የሰላም ሚኒስቴር የተለያዩ የሰላም ኮንፈረንሶችን አከናውነዋል። የትናንቱ የመንገድ መዘጋት እርምጃ የተሰማው ከአንድ ሺህ በላይ የሚሆኑ ከሁለቱ ብሔሮች የተውጣጡ ተወካዮች ገዳማይቱ ከተማ ላይ የሰላም ኮንፈረንስ ማካሄዳቸው በመንግሥት የዜና ተቋማት እየተነገረ ባለበት ሰዓት ነው። ተጨማሪ የሰላም ኮንፈረንሶችም እየተጠበቁ እንደሆነ ተሰምተዋል። በጉዳዩ ላይ አስተያየታቸውን እንዲሰጡን የአፋርና ሶማሌ ክልሎች ባለሥልጣናትን የመከላከያ ሰራዊት የሕዝብ ግንኙነትን ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ምላሻቸውን እንዳገኘን እንመለሳለን። ለአሜሪካ ድምፅ ራዲዮ ሀብታሙ ሲዩም ዋሽንግተን ዲሲ። አመሰግናለሁ ሀብታሙ፣ ለዘገባው። ክቡራትና ክቡራን አድማጮች ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር ነው። በናይልሳት እና በፌስቡክ ላይቭ እየተከታተላችሁ ያላችሁ አድማጮቻችን የድምፁ ጥራት ጥሩ እንዳልሆነ ተገንዝበናል። ከአስተያየቶቻችሁም ከቴክኒሽያኖቻችንም ክትትል እየሰራንበት ነው። በቅርቡ ይስተካከላል። ይቅርታን ጠይቃለን። የትንታኔው መጽሔት ይቀጥላል። በኢትዮጵያ የስራ ፈጠራ ኮሚሽንና በካናዳው ማስተር ካርድ በተሰኘ በጎ አድራጎት ድርጅት አማካይነት በሚቀጥሉት አስር ዓመታት ከአስር ሚሊዮን በላይ የሥራ ዕድሎች እንደሚፈጠሩ ተነገረ። ይህንን ስራ ለማስጀመር ማስተር ካርድ 300 ሚሊዮን የአሜሪካ ዶላር ወይንም ከዘጠኝ ቢሊዮን ብር በላይ ባጀት መመደቡን አስታወቀ። መለስካቸው አመሃ ዝርዝራለሁ። ከአንድ ዓመት በፊት የተቋቋመው የኢትዮጵያ ሥራ ፈጠራ ኮሚሽን ኮሚሽነር ዶክተር ኤፍሬም ተክሌ ከማስተር ካርድ ፋውንዴሽን ኃላፊዎች ጋር ሆነው በሰጡት ማብራሪያ እንዳመለከቱት በኢትዮጵያ መንግሥትና በተቋሙ መካከል አዲስ አጋርነት ተፈጥሯል። በዚህ አጋርነት አማካይነትም በብዙ ሚሊዮን ለሚቆጠሩ ሴትና ወንድ ወጣቶች በሚቀጥሉት አስር ዓመታት ከአስር ሚሊዮን በላይ የስራ ዕድሎች ይከፈታሉ። ይህን እውን ለማድረግ ባለፈው አንድ ዓመት የተለያዩ ሥራዎች እንደተከናወኑ ያስታወሱት ኮሚሽነር ኤፍሬም ይህ ከማስተር ካርድ የበጎ አድራጎት ድርጅት ጋር በመሆን የሚፈጥረው የሥራ ዕድል በመንግሥት መሠረታዊ የማክሮ ኢኮኖሚ ማሻሻያ ፖሊሲ ጋር የተያያዘ እንደሆነም ጠቁመዋል። ይህንን ስራ የማስፈጸም ሂደት ውስጥ ግን እጅግ በርካታ የሆነውን ሚሊዮን ስራዎች ለመፍጠር የሚያስችል አጋርነት በተለይም የወጣቶችን አቅም በመገንባት የተለያዩ አዳዲስና ተስፋ የሚጣልባቸውን ኢንተርፕራይዞችም አቅምና ችሎታ በመገንባት እጅግ በርካታ ስራ ይፈጥራሉ ተብሎ የሚታሰቡ ዘርፎች ላይ ድጋፍ ማድረግ እንዲቻል የተለያዩ አካላትን ሞብላይስ ስናደርግ ቆይተናል። የዚሁ አካል አንደኛውና ትልቅ የሆነው በአይነቱም እንደዚሁም ደግሞ በግዝፈቱም እጅግ ትልቅ የሆነ አጋርነት ነው ዛሬ ይፋ እያደረግን ያለ ነው በኢትዮጵያ መንግስት መካከልና በማስተር ካርድ ፋውንዴሽን መካከል በሚቀጥሉት አስር ዓመታት ጊዜ ውስጥ ኢትዮጵያ ልትፈጥር ከሚገባው ሀያ ሚሊየን ስራዎች ውስጥ እጅግ ከፍተኛ የሆነው ሚሊየን ለማገዝ የሚያስችል አዲስ አጋርነት ዛሬ ይፋ አድርገናል። ማስተርካርድ ፋውንዴሽን ወይም ማስተርካርድ የበጎ አድራጎት ድርጅት ወደ አፍሪካ የመጣው ያንግ አፍሪካ ወርክስ በሚል መሪ ቃል ነው። በዚህም አማካይነት በአፍሪካ ውስጥ በሚቀጥሉት አስር ዓመታት ለ30 ሚሊዮን ወጣት አፍሪካውያን የሚያስፈስታቸውንና ለኑሯቸው ገቢ የሚያስገኝላቸውን ሥራ ለመፍጠር ስልት ነድፎ እንደ ተነሳ የድርጅቱ ዳይሬክተር ሪታ ሮይ ገልጸዋል። አፍሪካ ወርክስ ወደ ኢትዮጵያ ስትመጣም ምን ዓላማ እንዳደረገች ሪታ ሮይ ገልጸዋል። Ethiopia is also well positioned to benefit from the emergence of the new continental free trade area agreement. ኢትዮጵያ ከአዲሱ አህጎራዊ የነጻ ገበያ ስምምነት በመጠቀም የተመቻቸ ስፍራ ያላት ሀገር ናት ይህ ደግሞ ለአገሪቱ እምቅ ሀብት ነው እና ላለፈው አንድ ዓመት ከተለያዩ የአገሪቱ መንግስት ባለስልጣናት የግል ዘርፍ ተዋንያን ና ሌሎች አካላት ጋር በቅርብ በመተባበር በሰራ ነው ትልቅ መሰረት ያንግ አፍሪካ ወርክስ በኢትዮጵያ በሚቀጥሉት አስር ዓመታት ውስጥ ለአንድ ሚሊዮን ወጣቶች አርኪና ጠቃሚ የስራ እድሎችን እንደሚፈጥር ዛሬ ሳበስር በደስታ ነው። ይህን ውጥን ተግባራዊ ለማድረግ ና ለማስጀመርም ሶስት መቶ ሚሊዮን የአሜሪካን ዶላር ወጪ ይደረጋል በማስተርካርድ በጎ አድራጎት ድርጅት አማካይነት። በአፍሪካ አህጉር ለወጣቶች የሥራ ዕድል ለመፍጠር እንቅስቃሴ ከተጀመረ ጥቂት ዓመታት አልፈዋል። አሁን አሁን ግን ማስተር ካርድ በጎ አድራጎት ድርጅት ይህን ሥራውን ከካናዳ እየመጣ ሳይሆን የሚያከናውነው አፍሪካ ሀገራት ውስጥ ጽፈት ቤቶችን መክፈት ጀምረዋል። ከዚህ አኳያ ኢትዮጵያ ውስጥ የተጀመረው ሥራ የተለየ ስፍራ የተሰጠው እንደሆነ በኢትዮጵያ የድርጅቱ ዋና ሥራ አስኪያጅ አቶ አለማየሁ ኮንዴ አስረድተዋል። ኢትዮጵያ ትልቁን ሮል ትይዛለች። አስር ሚሊዮን ከሰላሳ ሚሊዮን ወጣቶች በ በትሬኒሰርቲ ኮሚት ካደረግነው ውስጥ አስር ሚሊዮን ወጣቶች በዲግኒፋይድ አንድ ፉልፊሊንግ ጆብስ እንዲመጡ ለማድረግ ኢትዮጵያ ውስጥ መስራት ቀላል አይደለም። አንድ ሶስተኛውን ማለት ነው። ሁለተኛ የራሳችንን ፕራዮሪቲ የራሳችንን ኮንዲሽን ይዘን አልመጣንም። ምንድን ነው መሬት ላይ አለው? ምንድን ነው ፕራዮሪቲ ውስጥ አገር ውስጥ ሄልዝ ነው አግሪካልቸር ነው ማኒፋክቸሪንግ ነው ሁሉም ሊያድግ ቢገባንም፣ ግን አገሪቱ ውስጥ በከፍተኛ ደረጃ ወጣቶችን በስራ ሊያሰማራ የሚችል ዘርፍ የትኛው ነው ብለን ፕራዮሪቲ አታደገማል። በያንግ አፍሪካ ወርክስ በኢትዮጵያ አማካኝነት ማስተር ካርድ ፋውንዴሽን ከሚመለከታቸው የመንግሥት የግሉ ዘርፍና መንግሥታዊ ካልሆኑ ድርጅቶች ጋር በመሆን ለኢትዮጵያውያን ወጣቶች በግብርና በቱሪዝምና በሆቴሎች በማኒፋክቸሪንግና በዲጂታል ዘርፎች የሥራ ዕድሎችን እንደሚፈጥር ይጠበቃል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አመሰግናለሁ መለስካቸው ለዘገባው። ወደ ተከታዩ ዘገባ ወደ አስመራ እንዘልቃለን። በሕፃናት መብቶችና ደህንነት ላይ ያተኮረ የሰሜንና የምስራቅ አፍሪካ ሀገሮች ስልጠና ትናንትናና ዛሬ አስመራ ላይ ተካሂዷል። ብርሃነ በረሀ ዝርዝሩን ይዟል። በዚህ የኤርትራ ከፍተኛ የመንግስት ባለስልጣናት የአፍሪቃ የህጻናት መብትና ደህንነት ባለሙያዎች ጉባኤ ሊቀመንበር በኤርትራ የሚገኙ የተባበሩት መንግስታት ጽህፈት ቤት ተወካዮች እንዲሁም ተባባሪ ድርጅቶችና ከየአገራቱ የመጡ ተወካዮች በተሳተፉበት ጉባኤ የመክፈቻ ቃላቸውን ያሰሙት የኤርትራ የሰራተኛና ማህበራዊ ደህንነት ሚኒስተር ወይዘሮ ልዑላ ገብረአብ ኤርትራ እንደ ኤውሮጳውያን አቆጣጠር ከ አንድ የህፃናት መብት ቻርተርን በ200 ዓ ደግሞ የአፍሪቃ የህፃናት መብት ቻርተርን እንደፈረመች በማስታወስ ኤርትራ የህፃናት መብትን ሙሉ በሙሉ ለማረጋገጥ ሁሉንም አስፈላጊ ሀብቷን ተጠቅማ እንደምትሰራ የኤርትራ መንግስት ጠንካራ ፍላጎት እንደሆነ ተናግረዋል። የአፍሪቃ የህፃናት መብትና ደህንነት ባለሙያ ጉባኤ ሊቀመንበር ሚስ ናንኪ ኒኮዌ በበኩላቸው ስልጠናው አገራቱ ያላቸውን እውቀት በማሳደግ ቅድሚያ የሚሰጣቸው ጉዳዮችንና ፈተናዎችን በመለየት በተግባር የሚሰሩ ስትራቴጂዎችን ለመንደፍና ከህፃናት ጋር የሚያያዙ ድንበር ዘለል ጉዳዮችንና ችግሮችን ለመለየት እንደሚረዳ ተናግረዋል። አገራቱ የአጀንዳውን ይዘት ለመተግበር በትጋት እንዲሰሩም ተማጽነዋል። በአፍሪቃ ህብረት ውስጥ ባለው የህፃናት መብትና ደህንነት ባለሙያዎች ጉባኤ ጽፈት ቤት የህፃናት መብት ከለላ ባለሙያ የሆኑት አቶ አያሌ ጌታቸው በበኩላቸው የስልጠናው ዋነኛ ዓላማ አባል ሀገራቱ በህፃናት መብትና ደህንነት ዙሪያ ያላቸውን እውቀት ለማስፋትና በአባል አገራት መካከል የልምድ ልውውጥ ለማድረግ እንደሆነ ከተናገሩ በኋላ በስልጠናው በህፃናት እንቅስቃሴና በአፍሪካ አጀንዳ ሁለት ሺህ አርባ ዙሪያ ግንዛቤን የሚያሰፉፍ ጉዳዮች በዋነኝነት እንደሚነሱ ተናግረዋል። የአፍሪካ አጀንዳ በህፃናት መብት ጉዳዮች ላይ የሚባል ሰነድ አለ። ያንን ሰነድ በብዙ ሀገራት እንዲሁም ሌሎች ጉዳዩ የሚመለከታቸው ተቋማት ብዙም እውቀቱና መረጃው ስለሌላቸው ያንን ዶኪመንት የማስተዋወቅ በዛ ዶኪመንት ውስጥ ያሉ የመብት ጉዳዮችን የማብራራት እና የመንግስታት ኃላፊነት ከአጀንዳው አንጻር ምን እንደሆነ የማሳወቅ ስራ ለመስራት። ሁለተኛው ጉዳይ የሚያጠነጥነው ህጻናት በስደት እና ከሀገር ሀገር ወይም በአንድ ሀገር ውስጥ ሆነ ከገጠር ወደ ከተማ የሚደረጉ የተለያዩ የህፃናት እንቅስቃሴዎችን ችለን ደ ሙቭ የምንለው በዛ ውስጥ ለህፃናት መብት ከለላ ሊደረጉ የሚገባቸው ጉዳዮች ምንድን ናቸው? አሁን ባለንበት ሰዓት የሰዎች ፍልሰት የሰዎች ስደት በጣም የበዛበት እና በተለየ መንገድ ደግሞ የህፃናትን መብትና ጥቅም ተጽዕኖ የሚያሳድርበት ሁኔታ ስላለ በዚህ በህዝቦች ፍልሰትና እንቅስቃሴ ውስጥ አገራት የህፃናትን መብት ለመጠበቅ ምን ምን ማድረግ አለባቸው በህፃናት ስ በልዩ ሁኔታ የሚገጥማቸው ችግር በነዚህ የፍልሰትና እንቅስቃሴ ሁኔታዎች ውስጥ ምንድናቸው የሚሉት ለይተን ለመንግስታትና በአካባቢው ላለው የሪጅናል ኢኮኖሚክ ኮሚኒቲ የመፍትሄ ሀሳቦችን ለመስጠት በኢትዮጵያ የሴቶችና ወጣቶች ሚኒስቴር ጽህፈት ቤት የህፃናት ዘርፍ የሚኒስተር ዴታ አማካሪ የሆኑት ወይዘሮ ዘቢደር ቦጋለ በበኩላቸው ስልጠናው ሀገራቱ ያሉበትን ደረጃ በማወቅ የተሻለ ስራ እንዲሰሩና ልምድ እንዲቀስሙ ይረዳል ብለዋል። አንደኛ ሀገራት በህጻናት መብትና ደህንነት እና ጥበቃ ዙሪያ የተፈራረሙት ቻርተር አለ። እነኛን ቻርተሮች ከመተግበር አንጻር ያሉበትን ደረጃ የሚያዩበት ይሆናል። በተጨማሪም አንዱ ሀገር ከአንዱ ሀገር ኤክስፒሪየንስ ሼር የሚደራረግበት የልምድ የሚለዋወጥበት መድረክ ሆኖ ነው ያገኘሁት። ያው ወደኋላ የቀሩ ሀገራትም ራሳቸውን የሚያዩበትና የተለያዩ የአሰራር ስልቶችን ህጻናትን ከመጠበቅ መብታቸውን ከማስከበር አንጻር የተለያዩ ልምዶችን አንዱ ሀገር ከአንዱ ሀገር የተለየ አካሄድን ቢከተል በመሆኑ ቀጣይ የተሻለ የህጻናት ጥበቃ እና የህጻናት መብትን በማስከበር የተሻለ ስራ ለመፍጠር የሚያስችል መድረክ ነው ብዬ ነው የምወስደው። በዚህ ለሁለት ቀናት በሚቆየው ስልጠና ኢትዮጵያ፣ ኤርትራ፣ ሱዳን፣ ሶማሌ ግብፅ ሞሮኮና ዲሞክራቲክ ሪፐብሊክ ሰሃራ እየተሳተፉ ይገኛሉ። የአፍሪቃ ህፃናት አጀንዳ 2040 በህፃናት መብትና ደህንነት ዙሪያ በ2040 በሕፃናት ዙሪያ መተግበር ያለባቸው ትምህርት፣ ጤናና መሰረታዊ ነገሮች እንዲሟሉላቸው፣ ከግጭትና አመፅ እንዲሁም ከነፃ ጉልበትና ምዝመዛ ነፃ እንዲሆኑ በአፍሪካ አገራት የተፈረመ ሰነድ ነው። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ። ብርሃነ በርሃን እናመሰግናለን። ፕሬዚደንት ዶናልድ ትራምፕ የሚያስከስስና ከስልጣን የሚያስነሳ ጥፋት ፈጽመው እንደሆነ በተወካዮች ምክር ቤት የተጀመረውን ምርመራ ተቋሚ ቅርጽ ለማስያዝ የታሰበ ድምፅ ትላንት በምክር ቤቱ ተሰጥቷል። የሁለቱም ፓርቲዎች አባላት ወገን ለይተው ነው ድምፅ የሰጡት። የምርመራው ሂደት ከእንግዲህ በይፋ እንደሚቀጥል አፈጉባኤዋ ናንሲ ፔሎሲ አስታውቀዋል። የተወካዮች ምክር ቤት ሪፖርተራችን ካትሪን ጊብሰን ያጠናቀረችውን ዘገባ ትዝታ በላቸው ታቀርበዋለች። በአሁኑ ጊዜ የዩናይትድ ስቴትስ ምክር ቤት አባላት በፕሬዚደንት ትራምፕ ጉዳይ ምክንያት እጅግ የተከፋፈሉበት ታሪካዊ ጊዜ ነው ተብሏል። የሪፐብሊካን ፓርቲ አባላት ሙሉ በሙሉ ፕሬዚደንቱን ከስልጣን ለማንሳት የሚካሄደውን ምርመራ ተቃውመዋል። ዴሞክራቶች ደግሞ ያለ ሁለት የፓርቲው አባላት ምርመራውን ደግፈው ድምፅ ሰጥተዋል። ፕሬዝደንት ትራምፕ ዩክሬንን የፖለቲካ ተቀናኛቸው ጆ ባይደንና ልጃቸውን ካልመረመርሽ በማለት ዩናይትድ ስቴትስ ለመሳሪያ ግዢ የሰጠቻትን በሚሊዮኖች የሚቆጠር እርዳታ እንደ መያዣ ይዘው ሲጫኗት ነበር የሚለውን ውንጀላ ዴሞክራቶች በዝግ ስብሰባ ለሳምንታት ከመረመሩ በኋላ ነው ትላንት የድምፅ አሰጣጡ ይፋ የሆነው። ፕሬዝደንት ትራምፕ ስልጣን እንዲለቁ ከተጠየቁ የአሜሪካ ፕሬዝደንቶች አራተኛው እንዲሆኑ ውሳኔ ያደረግነው እንዲሁ በቀላሉ አይደለም ብለዋል የምክር ቤት አፈ ጉባኤ ናንሲ ፖሎሲ። ጥያቄ ውስጥ የገባው ዲሞክራሲያችን ነው። ስለምንድን ነው እየታገልን ያለ ነው? የህዝባችንን ዲሞክራሲ ከጥቃት እየተከላከልን ነው። የድምፅ አሰጣጡ ወዲያው እንደተጠናቀቀ ፕሬዝደንት ትራምፕ ምርመራውን ላም ባልዋለችበት ኩበት ለቀማ ሲሉ በትዊተራቸው ውድቅ አድርገዋል። ፕሬዝደንቱ ስልጣን እንዲለቅ ምርመራ ማካሄድ ከፖለቲካ ተነጥሎ አይታይም ለሚለው ትችት ዴሞክራቶቹ የምክር ቤት ተወካዮች እንደመሆናችን ምርመራው ከኃላፊነታችን አንዱ ነው ይላሉ። የፕሬዝደንቱ ደጋፊዎች የሆኑ የምክር ቤት አባላት እርሳቸውን ከስልጣን ለማንሳት የሚደረገው ምርመራ ሚዛናዊነት የጎደለው እጅግ ወገንተኛ ነው ይላሉ። ምክር ቤቱ በህዳር ወር የመጀመሪያ ሳምንት ማብቂያ ላይ በጉዳዩ ላይ በይፋ የምስክርነት ቃል መስማት ይጀምራል። ከዚያ በመቀጠል ፕሬዝደንቱ ከስልጣን እንዲወገዱ የቀረበው ረቂቅ ህግ ላይ ድምፅ ይሰጣል። ብዙሀኑን ድምፅ የያዘው የተወካዮች ምክር ቤት በከፍተኛ ድምፅ እንደሚያጸድቀው ይታመናል። ሪፐብሊካውያን ብዙሀን የሆኑበት የህግ መወሰኛው ምክር ቤት ግን ህጉን ውድቅ ያደርጋል ተብሎ ይጠበቃል። አመሰግናለሁ ትዝታ። ኢምፒችመንት አንድን ፕሬዚደንት ወይም ከፍ ያለ ችሎታ ያለውን ባለሥልጣን ወይም ዳኛን ከሥራው ለማንሳትና ለመክሰስ ወይም ለመክሰስና ከሥራው ለማንሳት የሚያስችል የሕግ ሂደት ነው። የዩናይትድ ስቴትስ የተወካዮች ምክር ቤት በፕሬዚደንት ዶናልድ ትራምፕ ላይ የከፈተውን ሊያስከስስና ከሥልጣን ሊያስነሳ የሚችል ጥፋት ፈጽመው እንደሆነ የሚመረምርበትን ሂደት ህጋዊ ገጽታ ለማስያዝ ወይም የሕግ መሠረት ለመስጠት የታለመ ድምፅ ነው በተወካዮች ምክር ቤቱ ትናንት የተሰጠው፣ በሕግ መምሪያው ይህ የአሁኑ የምርመራ ሂደት የተከፈተው ፕሬዚደንት ትራምፕ ከዩክሬን መሪ ጋር አድርገውታል በተባለው የስልክ ንግግር ወቅት አንዳች አግባብ ያልሆነ ቃል ተለዋውጠዋል ሲል ውስጥ አዋቂ ምንጭ ሹክ ያለውን መረጃ ለማጣራት ነው። ምርመራው እንዲጀመር ባለፈው መስከረም 13 በይፋ ያወጁት የተወካዮች ምክር ቤቱ አፈ ጉባኤ ናንሲ ፔሎሲ በሂደቱ ላይ የሕግ መምሪያውን ድምፅ እንዲያሰጡ ህገወጥ እንቅስቃሴ እያሉ ሲጠሩት ከቆዩት ከሪፐብሊካን እንደራሴዎች ሲደረግባቸው የነበረውን ግፊት ችላ ብለው ለሳምንታት ቆይተዋል። በእርግጥ ይህ አይነቱ ምርመራ እንዲከፈት የሚያዝቃል በሕገ መንግሥቱም ይሁን በምክር ቤቱ ደንቦች ላይ አልሰፈርም። አፈ ጉባኤዋ ግን ጉዳዩን ተቋማዊ መሠረት ለማስያዝ ወሰኑና የተጠየቀውን አደረጉ። ትናንት ጥቅምት 22 2012 ዓ ም ለሙሉ ምክር ቤት ድምፅ አቀረቡት። የዚህ ድምፅ ውጤት የእማኝነት ቃሎች በአደባባይ እንዲሰጡ ለማድረግና ምክር ቤቱ ምስክር ሊሆኑ ይችላሉ ወይም ነገር ያውቃሉ የሚላቸውን ሁሉ የሚጠራበትን አካሄድ ይደነግጋል። የውሳኔ ሐሳቡ የተወካዮች ምክር ቤቱ ፕሬዚደንቱን መክሰስ የሚያስችሉ አንድ ወይም ሁለት አንቀጾችን ወይም ድንጋጌዎችን ሐሳቦች ለማቅረብ ሲወስን የሚጠቀምበትን ሪፖርት የዳኝነት ጉዳዮች ኮሚቴው እንዲያረቅ ወይም እንዲያወጣ ሥልጣን ወይም አቅም የሚሰጠው ነው። የፕሬዚደንቱ የሕግ ቡድንም መከላከያና መሟገቻዎቹን ለእማኞችም መስቀለኛ ጥያቄዎችን በቀጥታ እንዲያቀርብ ዕድል ይሰጠዋል። የውሳኔው ሰነድ በሌላ በኩል ግን ዋይት ሀውስ ከምክር ቤቱ ጥሪዎችና ጥያቄዎች ጋር አልተባበርም በማለቱ እንዳይቀጥልም ያከብድበታል። ለእማኝነት የሚጠሩ ሰዎችንና ባለሥልጣናትን እንዳይሄዱ ወይም በየኮሚቴው ፊት እንዳይቀርቡ መከልከልን ወይም ሰነዶችን አላቀርብም ማለትን ከእንግዲህ ለፕሬዚደንቱ አዳጋች ያደርጋል። የቀረቡትን የውሳኔ ሐሳቦች ፍትሃዊነት የራቃቸው እያለ ዋይት ሐውስ ሲነቅፋቸው ቆይቷል። ሪፐብሊካን እንደራሴዎችም በዚህ የኢምፒችመንት ወይም ፕሬዚደንቱን የመክሰስና ከሥልጣን የማስነሳት ሐሳብ ደስተኞች አይደሉም። የዴሞክራቶቹ ሐሳብ ከዚህ የአውሮፓ ዓመት ማብቂያ በፊት እንዲያውም ምናልባት ዛሬ በተጀመረው ወርሃ ኖቬምበር መጨረሻ ላይ በፕሬዚደንቱ ላይ ክስ መመሥረት ነው። እንዲህ ዐይነቱን ክስ የመዳኘት ሕገ መንግሥታዊ ሥልጣን ያለው የጠቅላይ ፍርድ ቤቱ ዋና ዳኛ በሚገኙበት የሕግ መወሰኛ ምክር ቤቱ ነው። ውሳኔው ይግባኝ አይጠየቅበትም ከሕግ መወሰኛው ሁለት ሦስተኛው ከተስማማ ብቻ ፕሬዚደንቱ ሥራውን እንዲያቆም ይደረጋል የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት የኢምፒችመንቱን ሐሳብ ሂደትም በሚቃወሙት ሪፐብሊካን እንደራሴዎች አብላጫ መቀመጫ የተያዘ ነው ተጨማሪ የኢምፒችመንት ሂደት ዝርዝር ማብራሪያዎችንና የሕግ ትንታኔዎችን እያያዝንላችሁ እንመለሳለን ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። አብራችሁን ቆዩ። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላልፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው። ፌስቡክ አምሃሪክ ቪኦኤ አምሃሪክ ላይ ተከታተሉን። ላይቭ የድምፅ ጥራት ችግር እንዳለ አድማጮቻችን ገልጻችሁልናል። እየተስተካከለ ነው። በናይል ሳትም እንደዚሁ የጠራ ድምፅ እንዲደርሳችሁ ለማድረግ ቴክኒሺያኖቻችን እየሰሩ ነው ያሉት። በአሃዱ ራዲዮ ዘጠና አራት ነጥብ ሦስት ላይም በቀጥታ ልታዳምጡ ትችላላችሁ። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውዝ ዶት ኮም ላይ እንገኛለን። የቪኦኤን አፕም ከአፕ ስቶርና ከፕሌይስቶር ምንጮች ናችሁ፣ በቀላሉ ማዳመጥ ትችላላችሁ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። ቴክኒሺያኑ ጆ ጊል ነው። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። እያስተናገድናችሁ ናችሁ ያለ ነው ሰሎሞን አባትና አዳነች ብሳየንን በኢትዮጵያ ብሔር ብሔረሰቦች መካከል አሁን የሚታየውን ግጭት ለማስቀረት ብሔር ተኮር ፌዴራል ዝምን ሰርዞ መልክዓ ምድራዊ አቀማመጥን መሰረት ያደረገ አከላለል መገንባት ያስፈልጋል ሲሉ በባህር ዳር ከተማ የሚገኙ የሀገር ሽማግሌዎች፣ ምሁራንና የፖለቲካ ፓርቲ መሪዎች አሳስበዋል። በኢትዮጵያ ብሔር ተኮር ፌዴራል ዝምንና ተግዳሮቶቹ በሚርዕስ የተለያዩ የህብረተሰብ ክፍሎች የተሳተፉበት የውይይት መድረክ ባህር ዳር ላይ ተካሂዷል። አስቴር ምስጋናው ዝርዝር አላት። በኢትዮጵያ በአሁኑ ሰዓት በተለያዩ አካባቢዎች በብሔር ብሔረሰቦች መካከል ደም አፋሳሽ ግጭቶች የተፈጠሩት ባለፉት ዓመታት በክልሎች መካከል ብሔርና ቋንቋ ተኮር ፌዴራሊዝም ተግባራዊ በመደረጉ እንደሆነ በተለያዩ ጊዜያት አንዳንድ ምሁራን አጥብቀው ሲናገሩ ቆይተዋል። የዛሬው የባህር ዳር መድረክም የነዚህ ምሁራን ሀሳብ ያንጸባረቀ ነበር። ቪዥን ኢትዮጵያ ኮንግረስ ፎር ዲሞክራሲ ከናሽናል ኢንዶመንት ፎር ዲሞክራሲ ጋር በመተባበር ከፖለቲካ ፓርቲ መሪዎች፣ ከሀገር ሽማግሌዎች፣ ከሃይማኖት አባቶች እንዲሁም ከምሁራን ጋር በኢትዮጵያ ብሄር ተኮር ፌዴራሊዝምና ተግዳሮቶች በሚል ርዕስ በባህር ዳር ከተማ ውይይት አካሂዶ ነበር። በመድረኩ ከተሳተፉት አንዱ የአማራ ዲሞክራሲያዊ ንቅናቄ ሊቀመንበር አቶ ተስፋውና አለምነህ እንደተናገሩት ኢህአዲግ ከብሄር ተኮር ፖለቲካ ካልወጣ ሀገሪቱ ወደ ከፋ ችግር ትገባለች ብለዋል። የብሔር ተኮር ፌዴራሊዝም በተለየ ሁኔታ የአማራን ህዝብ ጎርቶታል ብያምናለሁ። የአማራ ህዝብ ያሰፋፈር ሁኔታ ብናየው፣ ስራዎት ኢትዮጵያ በሁሉም ቦታ አለ። አማራ የሌለበት ኢትዮጵያ የለም። በህዝብ ቁጥር በእኛ እምነት በኢትዮጵያ አንደኛ ነው፣ ካሉ ብሔሮች የአማራ ህዝብ ቁጥር አንደኛ ነው። እንዲያም ሆኖ ግን በተለያዩ አካባቢዎች ያሰፋፈር ሁኔታው በተለየ ሁኔታ ደግሞ የአሰፋፈር ሁኔታው ስብጥር በሁሉም ቦታ ስለሚገኝ ይህ የብሔር ተኮር ፌዴራሊዝም እጅግ እጅግ እጅግ እጅግ አማራን ጎድቶታል። የዘር ጥቃት በሚባል ደረጃ የብሔር ተኮር ፌዴራሊዝም ኢትዮጵያ ውስጥ ሁለት ሀገር ፈጥሯል። በተጨባጭ አሁን እንኳ እንደው ዙሪያ ጥምጥ መሄድ ሳያስፈልግ አሁን የትግራይ ክልላዊ መንግስት እና የፌዴራል መንግስቱ ያላቸው ግንኙነት የጎረቤት ሀገር እንጂ የአንድ ሀገር ፌዴራሊዝም አይመስልም። በቃ በግልጽ ይህንን ያመጣው ደግሞ የብሔር ተኮር ፌዴራሊዝሙ ነው። በብሔር ተኮር ፌዴራሊዝሙ ላይ ይሄ ችግር ተፈጥሮ በዛ ላይ ደግሞ አምባገንነት ተጨምሮበት የተፈጠረው ችግር አሁን የተፈጠረው ሁኔታ አለ ማለት ነው። ስለዚህ የብሔር ተኮር ፌዴራሊዝም ኢትዮጵያ ውስጥ ተሞክሮ ከሽፏል፣ ያለቀለት ጉዳይ ነው። ማንኛውም ዜጋ ተደርቶታል። ይህን ማሳየት የሚቻለው ጠቅላይ ሚኒስትሩ በተወሰነ ደረጃ ሲናገሩ በህዝብ ዘንድ ተቀባይነት የሰጣቸው ከብሔር ተኮር ፌዴራሊዝም የአንድነትን በማቀንቀናቸው ነው። ስለዚህ አሁንም የኢህአዴግ ወይም መንግስት ከብሔር ተኮር ፌዴራሊዝም ባጭሩ ከወጣ ምናልባት የሚደርሰውን አደጋ መቀነስ ይቻላል። ከዛ ውጭ ከሆነ ግን አደጋው ከባድ ነው። ሌላው አስተያየት ሰጪ ተመሳሳይ ሀሳብ ነው ያንጸባረቁት። በሀገራችን ውስጥ የፌዴራል ስርዓት ነበር ብሎ ለመውሰድ የሚቻልባቸው ሁኔታዎች አልነበሩም። ስማዊ ነው። ብሔር ተኮር ፌዴራሊዝም ትልቁ ችግሩ የብሔር አክራሪነት ያመጣል። የብሔር አክራሪነት ሲመጣ ደግሞ በክልሎች መካከል በብሔረሰቦችና በብሔሮች መካከል ለግጭት መንስኤ የሚሆንበት ሁኔታ ስለሚኖር፣ አሁን እያየን ያለነውም የብሔር አክራሪነቱ ጫፍ የረገጠበት ሁኔታ ነው የመጣውና የዚህ ትልቁ ችግር የኢትኒክ ቤዝድ ፌዴራሊዝም ወይ ብሔር ተኮር ፌዴራሊዝሙ ላይ አተኩረን በመሄዳችን ነው የሚል ሀሳብ ነው ያለኝ። የሀገር አንድነትን የሚያናጋበት ሁኔታ እንዳለ ይህ ብሔር ተኮር ፌዴራሊዝም ቢወሰድ ጥሩ ነው። ተሳታፊዎቹ ከዚህ በተጨማሪ በሀገሪቱ አሁን ላለው ውጥረት መፍትሄ ያሉትን ሀሳብ ሰንዝረዋል። የአማራ ምሁራን መማክርት ጉባኤ ፕሬዚዳንት ዶክተር ገበያው ጥሩነህ ለኢትዮጵያ ምን ያስፈልጋታል? መልክዓ ምድራዊ የሆነ ፌዴራል ስርዓት የግድ ያስፈልጋታል ብዬ እኔ በበኩሌ አምናለሁ። ያንን አሁን እናደርገዋለን ወይ እንደማንችል ደግሞ ይገባኛል። ስለዚህ መፈለግ መፈለግና ማድረግ የተለያዩ ነገሮች ናቸው ፍላጎታችንን በርቀት ይዘን ከቅርብ ደግሞ ማድረግ የሚገባንን ነገር ማድረግ ያለብን ይመስለኛል። የአማራ ዲሞክራሲያዊ ንቅናቄ ሊቀመንበር አቶ አለምነህ የዶክተር ገበያውን ሀሳብ ይጋሩታል። መፍትሄውን በአጭር ለማስቀመጥ የብሔር ተኮር ፌዴራሊዝሙን ሰርዞ ጂኦግራፊ የሆነ ፌዴራሊዝምን ማስቀመጥ። ይህ ሊሆን የሚችለው ደግሞ ዲሞክራሲያዊ ስርዓት ሲገነባ ነው። የዲሞክራሲያዊ ስርዓት የሚገነባው ደግሞ የሁሉም ዜጎች አስተዋጽኦ ሲደረግበት ነው። ስለዚህ ይህ የብሔር ተኮር ፌዴራሊዝም መስተካከል ያለበት በጂኦግራፊ ሆኖ ዲሞክራሲያዊ አካታች ሆኖ ቢስተካከል መጪው ኢትዮጵያ አንድነቷን ጠብቃ የቀደም ገናነቷን ማስጠበቅ ትችላለች። ከሀገር ሽማግሌዎች ማህበር የመጡት ሊቀ ሕሩያን በላይ መኮንን ሀሳባቸው የተለየ አይደለም። ከአጼ አምደ ጽዮን ዘመነ መንግስት ብንነሳ ከ14ተኛው ምዕት ዓመት ጀምሮ በመካከል ላይ የጦርነቱ ምኑ የእርስ በርስ ውጊያው ዘመነ መሳፍንቱ ያደናቀፈው ነገር አለ እንጂ መልክዓ ምድራዊ የሆነ የስርዓተ መንግስት አወቃቀር ማዕከላዊ መንግስቱ ከሌሎች በስሩ ካሉት መንግስታት ግብርን፣ የሚያስፈልገውን ነገር እየተቀበለ አስፈላጊ ሲሆን ደግሞ የጸጥታ ችግርም ሲያጋጥም ጦርና ሰራዊት እያዋጡ ሀገሪቷ ትተዳደር እንደነበረ ይታወቃል። አምደ ጽዮን በዚህ መልክ ያስተዳድር ነበር። መልክዐ ምድራዊ አከላለል የሚለው ምንም ጥያቄ የለውም፣ ሁሉም የሚቀበለው ነው። እና ቅድም እንደተባለው ሕገ መንግስቱን የማሻሻል ሂደቱ ያው ትንሽ ፈታኝ እንደሆነ ይታየኛል። በመጨረሻ ተሳታፊዎቹ ያተኮሩበት ነጥብ የኢትዮጵያ ሕዝብ አንድነቱን እንዲጠብቅ ነው ጥሪ ያቀረቡት። አሁን እኛ ኢትዮጵያ ብንልም ምንም ብንል ህብረታችንን ማጠናከር አለብን። እየከፈልን ያለነው ዋጋ አምሳ ዓመት የተኛንበትን ዋጋ ይመስለኛል። ስለዚህ አትሊስት የወደፊታችንን ለማሳመር በደንብ ነቅተን ተደራጅተን በህብረት በአንድነት ስራ ልንሰራ ያስፈልጋል እላለሁ። በዚህ ስርአትና ህገ መንግስት ዋናው ተጎጂ የሆነ የአማራ ህዝብ ስለሆነ ሁላችንም በዚህ ላይ ጥበብን ጥበብን በተመላ ብልህነትን በተመላ አካሄድ እርስ በርሳችን ሳንገፋፋ አንድ ሆነን ተደጋግፈን ልዩነቶቻችንን በኪሳችን አድርገን ይህንን ስርዓት ለመለወጥና ማስቀየር መቻል ይኖርብናል። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው፣ ባህር ዳር አመሰግናለሁ። አስቴር፣ በሌላ በኩል ደግሞ ኅብረ ብሔራዊው የመንግሥት ሥርዓት ለሀገሪቱ ብሔር ብሔረሰቦች እውቅና የሰጠ በቋንቋቸው እንዲገለገሉ ያደረገ በማንነታቸውም እንዲኮሩ ያስቻለ ስርዓት ነው ብለዋል። ከመቀሌ ዩኒቨርሲቲ ቪኦኤ ያነጋገራቸው ምሁራን ሙሉጌታ አስጳሀ ተጨማሪ አለው ኢትዮጵያ ላለፉት ከሁለት አስርተ ዓመታት በላይ እየተከተለችው ስላለው የሕብረ ብሔራዊ ፌዴራላዊ ስርዓት አስመልክቶ በመቀለ ዩኒቨርሲቲ ያነጋገርኳቸው ምሁራን ስርዓቱ የተተከለው ሕዝቦች ባካሄዱት ትግል የመጣ ነው ብለዋል። አቶ መኮንን ፍስሐ በመቀለ ዩኒቨርሲቲ የሕግ አስተማሪ ናቸው። በኢትዮጵያ በአሁኑ ጊዜ የተፈጠሩ ችግሮች መነሻቸው የሕግ ልዕልና ያለማክበርና የሕዝቦች ኢኮኖሚያዊ ጥቅም ስላልተከበረ እንጂ ከስርዓቱ የሚመነጭ አይደለም ብለዋል የሚባለው ስርዓት ኤትኒክ ቤዝ ፌደራሊዝም ሳይሆን ህብረ ብሄራዊ ነው የሚባለው ይሄ ጎሳ ለማለት ስርዓተ መንግስቱ ለማንቋሻሽ የሚደረግ ትርክ ነው እንጂ እኔ በኢትዮጵያ ያለው ስርዓት ህብረ ብሔራዊ እንጂ ኤትኒክ ቤዝ ነው ብዬ አላምንም እኔ ነገር ሁለት ነገር ደግሞ በኢትዮጵያ ላይ ያለው ማአት ችግር የህግ የበላይነት አለመክበር የመንግስት ስርዓት በስርዓቱ አለመሄድ ሰው እንደ ሰው የሚከበርበት ሌላ ሌላ ማህበራዊ ኢኮኖሚያዊ ፖለቲካው ነው እንጂ የህብረ ብሔራዊ ፌደራሊዝም ስለምንክትል አይደለም ብዬ አምናለሁ እንደውም የኢትዮጵያ ችግር መፍትሄው እሱ ነው ብዬ ስማማት ነው ይሄ ደግሞ ለግጭቶች መንስኤ ነው ብዬ አላምንም እሱ አንዳንዴ ፌዴራሊዝም ስትከተል ማንነትን ወደታችን ስለምንወርድ ግጭትም ሊያመጣ ይችላል። ሆንም ግን ፌዴራሊዝም ግጭት ማስቀረስ ሳይሆን አላማው ግጭት ማነጅ ማድረግ ወይ ደግሞ ማስተካከል ነው እሱ እንዳይኖር ማድረግና መፍትሄ እንደሚያጥልና ስለዚህ መፍትሄ ሀሳቦች ላይ ማውራትና ሕብረ ብሔራዊ ስርዓትን ማጠናከር ነው እንጂ ዋና መፍትሄው እሱ በማጥፋት የአንድነትን አስተሳሰብ አምጥተ ሁሉም ጨፍልቀ የድሮ ስርዓት እንደገና ሚመለስ በኢትዮጵያ የሚቻል የሚመስለኝም ቢሞከርም አይሳካም ማሰቡ እንዲሁም ስርዓቱ በኢትዮጵያ መተግበር ከጀመረ አንስቶ የብሔር ብሔረሰቦች መብት እንዲከበር አስችሏል፣ በማለት ተናግሯል። አሁን በ ሀያ ሰባት ዓመት ካየ ነው ኢትዮጵያ ታሪክ ላውቃሉላችን ኢትዮጵያ ታሪክ የነበረበት በንጉስ ዘመንም በደርግም ምናምን ያውቃሉልም የነበረው ጨፍላቂ ነበር። አሳሶ አንድ ሀገር አንድ ህዝብ አንድ ልብ ያል ሃይማኖቱም ማንነትም የሚጨፈርቅ ነበረ። አሁን በ ሀያ ሰባት አመት ውስጥ የታየው ከህገ መንግስት ጀምሮ ህብረ ብሔራዊ ስርአት በመገንባታችን አንደኛ ብሔር ብሔረሰቦችና ህዝቦች ራሳቸውን ማንነት እንዲያውቁ፣ በማንነታቸው እንዳሸማቀቁ እንዲኮሩ፣ ባህላቸው እንዲያከብሩ፣ በባህላቸው እንዲኮሩ፣ ሃይማኖታቸው እንዲያከብሩ፣ እውቅና እንዲሰጣቸው፣ አጠቃላይ ብዝሀነትና አንድነት አጣምሮ የያዘ ነው። ስለዚህ ይሄ በኢትዮጵያ በሀያ ሰባት አመት ታይተዋል። በእርግጥ መልኩ ቅድም ሙሉ በሙሉ እስከተማ ነበረ፣ ምንም አችግር እንከን የለሽ ነበረ ማለት አይቻልም። ማንኛውም ስርአት የራሱ ጠንካራ ጎን አለው፣ ደካማ ጎን አለው። በአጠቃላይ በድምር ውጤት ካየ ነው ግን በሀያ ሰባት አመት አንዱ ትልቁ እመርታ የተደረገበት በህብረ ብራው ስርአታችን ይሄደበት ደረጃ ነው። ስለዚህ አንዳንድ ሀይሎች ይሄ አያስፈልግም የኢትዮጵያ ችግር ይሄ ነው ብሎ የሚያስቡት እና የጎሳ ነው ብሎ የሚያስቡት የአንድነት አስተሳሰብ በኢትዮጵያ እንዲመጣና ሌላ ማንነት እንዲጨፈለቅ የሚያስቡዳቸው ና ይሄ በኢትዮጵያ የሚሳካም አይመስለኝም። ቢሞክሮም ሆን ቢያስማት ነው አቶ ወልደ አብርሃ ንጉሰም በዩኒቨርሲቲው የስነ ዜጋና ስነ ምግባር ትምህርት ክፍል አስተማሪ ናቸው። ህብረ ብሔር ፌዴራላዊ ስርዓት መተግበር የጀመረው ህዝቦች ለዘመናት ባካሄዱ ትግል ነው በማለት ተናግረዋል። ኢትዮጵያ የብዙ ቋንቋ፣ የብዙ ባህል፣ የብዙ እምነትና የብዙ ታሪክ ባለቤት ሀገር ናት። ለዚህ አቅፎ የሚሄድ ስርዓትና የመንግስትና የሀገር መዋቅር ኑሮን እንደማያቅና በታሪካችን ለዚህ ብዝሃነት ተቀብለን ማስተናገድ ያቀተን ሀገር በመሆናችን ምክንያት ለእርስ በርስ ጦርነትና እንግልት የደቀቀ የኢኮኖሚ እድገት የወረደ የህይወትና የማህበረሰብ ኑሮ የተደረግን ህዝቦች መሆናችን በድህነት የምንታወቅ ህዝቦች መሆናችን የታሪካችን ሰፊው ቦታ በጦርነት የተሞላ መሆኑ የሚታወቅ ሀቅ ነው። ስለዚህ የኢትዮጵያ መሰረታዊ ችግር ብዝሃነትን አስተናግዶ የሚሄድ መሰረታዊ ችግር የመሬት ችግር ቢሆንም ወደ ብሔር የሚጠጋ የሌላ የኢኮኖሚ ጥቅም ቢሆንም ከብሔር ጋር የተያያዘ የተቆራኘ በደልና እንግልት ሲደርሰው የነበረ ማህበረሰብ ያለባት ሀገር ናት ኢትዮጵያ። ስለዚህ ይህን እየተንከባለለ የመጣ ጥያቄ በመሰረታዊነት የብሔር ብሔረሰቦች ማንነትን መሰረት አድርጎ የታገሉ ብዙ ብሔር ብሔረሰቦች ራስን በራስ የማስተዳደር በቋንቋ የመማርና የመናገር ጥያቄ አንስቶ የነበረውን የጠቅላይነት በመሰረታዊነት አፍርሶ አሁን ላለው ህብረ ብሔራዊ ፌዴራል ስርዓት በመዋቅር በስነ ሀሳብ ደረጃና በሕገ መንግስት ደረጃ እንዲዋቀር ያደረጉበት ደረጃ የደረስንበት ነው፣ ይሄ 27 ዓመት። ስለዚህ የሞከራ ጊዜ በአሁኑ ጊዜ ብሔር ብሔረሰቦች ፌዴራላዊ ስርዓቱ ካለበት በተሻለ መልኩ እንዲሰፋላቸው ነው ጥያቄ እየተነሳ ያለው፣ በማለትም አቶ ወልደ አብርሃ ተናግረዋል። በማንነት መሰረት ያደረገ ፌዴራሊዝም በትግል ደረጃ የታገልንለትን አላማ ግብ መቷል አልመታም የሚል ነው። በኦሮሞ ብንሄድ፣ በሶማሊያ ብንሄድ፣ በትግራይ ብንሄድ፣ በአፋር ብንሄድ ከዚህ በላይ ራሳችን የምናስተዳድርበት መዋቅር እንፈልጋለን። ስለዚህ ህብረ ብሔራዊነቱ በልካችን የተሰፋ አይደለም። ከዚህ የሰፋ ህብረ ብሔራዊ ራሳችን በራሳችን የምናስተዳድርበት ቋንቋችን የምናሳድግበት ስንፈልግም በኮንትራቱ ጥያቄ የምናነሳበት በመንግስታዊ መዋቅሩም ሀገራዊ መዋቅሩም እንደፈለግን ጥያቄ የምናነሳበት ስንፈልግም ውሉ የመሻር መብታችንን በተጠበቀ መልኩ ማንም መጥቶ በማያስገድደን እኛም ሌላ በማናስገድድበት መልኩ ስራችን የምንሰራበት የተለጠጠ ህብረ ብሔራዊ ፌዴራል ስርዓት ራስን በራስን የመስተዳደር ያለ ገደብ እድል የሚሰጥ ስርዓት ነው የምንፈልገው፣ የሚል መሰረታዊ ጥያቄ ነው አሁን ሀገሪቷን እያናወጣት ያለ እንጂ፣ የቋንቋ መብቱ ስለተሰጠው፣ የማንነት መብቱ ስለተሰጠው ስለሰፋለት አይደለም። እንዲሰፋለት ነው ጥያቄ እያነሳ ያለው። ስለዚህ ታሪካዊ ጥያቄና ታሪካዊ ሀቅን የመካድ ጉዳይ ካልሆነ በስተቀር የኢትዮጵያ ችግር ማንነትን መሰረት ያደረገ ፌዴራሊዝም ነው የሚል የመከራከሪያ ነጥብ ወንዝ አያሻግርም። እኔ ለእኔ ትርጉም አይሰጠኝም። ታሪክም አይቀበለውም። እውነታ መሬት ያለው አሁንም በኢትዮጵያ ውስጥ ያለው ነባራዊ ሁኔታም ሀቅም አይቀበለውም የሚል እምነት ያለ ለአሜሪካ ድምፅ ሙሉጌታ ጽቡሃ መቀለም። ሙሉጌታን ለዘገባው እናመሰግናለን። በምስራቃዊ የአማራ ክልል በተለይም በሰሜን ሸዋና ኦሮሞ ብሔረሰብ አስተዳደር ዞኖች የሚስተዋሉ ግጭቶችን በዘላቂነት ለመፍታት የሕዝብ ለሕዝብ ግንኙነትን አጠናክረው እንደሚቀጥሉ የሁለቱ ዞኖች አመራሮች አረጋገጡ። በቀጠናው የጸጥታ ጉዳይ ላይ የመከረ ውይይት በኦሮሞ ብሔረሰብ አስተዳደር ዞን በከሚሴ ከተማ ትላንት ተካሂዷል። መስፍን አራጌ ዝርዝሩን ይዟል። የሰሜን ሸዋ ዞን አስተዳደርና ጸጥታ መምሪያ ምክትል ኃላፊ አቶ ዋሲውን ብርሃኑ ለአሜሪካ ድምፅ ሬዲዮ እንደገለጹት አካባቢው ሰፊ ህገወጥ ድርጊቶች የሚፈጸሙበት በመሆኑ ተናጠላይ እንቅስቃሴዎችን በቅንጅታዊ አሰራር መተካት አስፈላጊ ሆኗል። የጋራ እቅድ አቅደን በእቅዳችን መሰረት ወደ ስራ ገብተናል። የእቅዳችን ትኩረት አቅጣጫ አንደኛ መነሻ ሁኔታው ላይ ስንገመግም በቀጠናው ያሉ ስጋቶች ምንድን ናቸው? የምስራቅ አማራ ቀጠና ማለት ሰፊ ቀጠና ነው። በዚህ ቀጠና ላይ ህገወጥነት ይታያል። የህገወጥ ሰዎች ዝውውር፣ የህገወጥ መሳሪያ ዝውውር ኮንትሮባንድ ንግድ የሚታይበት በመሆኑ ልዩ አቴንሽን ተሰጥቶት ይህንን ለማስቆም ከሚመለከተው ባለድርሻ አካላት ጋር የጋራ ማድረግ ይህ ብቻ ሳይሆን ደግሞ ኦሮሞ ብሔረሰብና የሰሜን ሸዋ ወረዳዎች ህዝብ ለህዝብ እየተገናኙ ወንጀለኞችን ለህግ የሚያቀርቡበት። እንደሚታወቀው የህዝብ ለህዝብ ችግር አንዳችም ችግር የለም። ህብረተሰብ በራሱ ከህብረተሰብ ጋር ይጋጭም። የግል ጥቅማቸውና የፖለቲካ ትርፍ ለማጋበስ የሚፈልጉ ጽንፈኛ ኃይሎች ግን እንዳሉ ይታወቃል። እነህን ጽንፈኛ ኃይሎች ደግሞ ለህግ ማቅረብ ግዴታ እንዳለብን በደንብ ተግባብተናል። የኦሮሞ ብሔረሰብ አስተዳደር ዞን ፖሊስ መምሪያ ኃላፊ ኮማንደር መሐመድ ያሲን በበኩላት ከቅርብ ጊዜያት ወዲህ በሰሜን ሸዋና ኦሮሞ ብሔረሰብ አስተዳደር ዞኖች በተደጋጋሚ ለተከሰቱ ችግሮች አመራሩ ተገቢውን ኃላፊነት መስራት አለመቻሉ እንደሆነ በግምገማ ማረጋገጣቸውን ይናገራሉ። ይሄ በህዝቦች ማሰብ ሳይሆን የአመራር ችግር መሆኑን ባለፈውም ተነግሯል። ችግሮቻችን የአመራር እንጂ የህዝብ ችግር የለም። ይህን ችግር ደግሞ ለመፍታት የጋራ ስራ እንሰራለን። በሁለቱም ዞኖች እንደ አንድ ዞን እያየን በዞኖች መካከል ያለውን ስራ እየሰራን ያለበት ሁኔታ ነው ያለው። አሁን ወደ ህዝብ የነበረው ነገር የአመራር ችግር መሆኑን ተቀብለናል። ውስጥ እየገባ መፍታት አለብን። ህዝቦች ወደ አንድነት መጣት አለባቸው። አሁን የህዝብ ለህዝብ የአመራር ይሰራል ለአመራር የሰላም ኮሚቴን እየተገናኘ ሰፊ ስራዎች እንዲሰሩ የህዝቡን ሰላም የሚያደፈርሱ ልማቱን የሚያውቁ ኃይሎችን ለመከላከል የህዝብ ለህዝብ ግንኙነትን ማጠናከር ተገቢ ቢሆንም በማንኛውም ሰዓት ሊነሱ የሚችሉ ግጭቶችን መከላከል የሚያስችል የጸጥታ ኃይል በአካባቢው መኖሩንም አስረድተዋል። በቀጠናው አስተማማኝ የጸጥታ ኃይል አለ። ከመከላከያ ጀምሮ ፌዴራል ፖሊስ፣ ልዩ ኃይልና የመደበኛ ፖሊስ በአካባቢው ላይ ያሉ የሁለቱም ዞኖች የሚሊሻ መዋቅሮችም አሉ። ግን ዋናው ነገር አሁን በፀጥታ ኃይል እድሜ ልክ አትቀጥልም። እዛ አካባቢ ላይ የሚሆነው ለመንቀል ጉዳዩን አንደኛ የህዝብ ለህዝቡ ስራ መጠናከር አለበት። ምክንያቱም ያ ህዝብ በባህልም በተለያዩ እሴቶችም አብሮ የኖረ ህዝብ ነው። ተቅርብ ጊዜ ወዲህ ነው እንደዚህ አይነት ነገር እየመጣ ያለው እና ይህንን የሚፈጥሩት ደግሞ ቡድኖች ይህንን የሚፈጥሩ ጽንፈኛ ኃይሎች በህግ ቁጥጥር ስር መዋል አለባቸው። ለዘላቂነት ላይ መለስ ትልቅ ስራ መሰራት አለበት የሚል ጽኑ አቋም ይዘን ነው ስንገመግም ይዋል ነው። የጸጥታ ኃይሉን በተመለከተ መከላከያ ኃይል እየታገዘ ያለ ነው። ማስኮማንዶ አለ፣ ፌደራል ፖሊስ አለ። በእኛም ኃይል እየታገዘ ተቀናይትን የመሳሰሉ የተባሉ ጥሩ ነው። አስተባባይ የሆነ የጸጥታ ኃይል አለ። ወደፊት ደግሞ ፈንክሽናል የሚሆን ልዩ ኃይልም አለን አሁን ያገኘ ህብረተሰቡ እያጋለጠ የሚሰጣቸው ጽንፈኞች እነሱ በህግ ስር ቁጥጥር እንዲውሉ የማድረግ ስራ ይሰራል። ወንጀለኞች አሁን እየተጠቀሙ ያሉት ህብረተሰብ ውስጥ በመግባት ነው። ጽንፈኛ ብሔርተኝነት የሚያቀነቅንም ሀይል አለ። ይህንን ሀይል ከህዝቡ እየነጠልን ለሚመለከተው አካል እያቀረብን በህግ እንዲጠየቅ ነው ስራ እየተሰራ ያለው። ከዚህ በኋላ ወንጀል ሰርቶ ማምለጥ አሊያም በህዝብ ጉያ ውስጥ መደበቅ አይቻልም የሚሉት አስተያየት ሰጪዎቹ ህዝቡ በተለመደው ሰላም ወዳድነቱ የሰላሙን ጠንቅ ለህግ አሳልፎ እንዲሰጥ መደላድል ተመቻችተዋል ብለዋል። ይህንን ከተግባባን ጽንፈኛው ከህዝቡ ይነጠል ና ብቻውን ይቀራል። በብሔር አይወሸቅም፣ በሃይማኖት አይወሸቅም። አሁን ችግሩ በብሔር በሃይማኖት እየተወሸቀ አንዴ ብቅ አንዴ ጥልቅ እያለ የሚሰራው ጥፋት ስላለ ህብረተሰቡ አጋልጦ ይሰጠዋል ማለት ነው። ከሁለቱም ወገን የኦሮሞ ብሔረሰብ አስተዳደር ዞን መንግስት ኮሚኒኬሽን መምሪያ ለአሜሪካ ድምጽ እንዳስታወቀው በውይይቱ ላይ በምስራቅ አማራ በሚገኙ ዞኖች ውስጥ ያለው የጸጥታ ሁኔታ ተገምግሟል። የግምገማውን ውጤት መሰረት ያደረገው የመምሪያው መረጃ እንደሚያስረዳው በአካባቢዎቹ ለተስተዋለው ችግር ዋናው ምክንያት የፖለቲካ አመራሩ ተቀናጅቶ ለመስራት ነው። ተሰብሳቢዎቹ ወደፊት ትኩረት ያደርጉባቸው ይገባል ባሏቸው ነጥቦችም ላይ የመከሩ ሲሆን ለቀጠናው የሚመጥን የጸጥታ መዋቅር ማደራጀት፣ በጸጥታ ኃይሉና በህዝቡ መካከል ያለውን ግንኙነት ማጠናከርና መተማመን መፍጠር፣ የአጎራባች ዞኖች አመራሮች ችግሮችን በጋራ የመፍታትና የመወያየት ልምድ እንዲያጎለብቱ ማስቻል፣ የፖለቲካ አመራሩም ህዝባዊ ኃላፊነቱን እንዲወጣ ማድረግ ቀዳሚው ተግባር ነው ተብሏል። በውይይቱ ላይ የክልሉ ሰላምና ህዝብ ደህንነት ቢሮ ኃላፊ አቶ አገኘ ተሻገርና የሰሜን እዝ ዋና አዛዥ ሜጀር ጄኔራል የመገኘታቸው ጉዲናን ጨምሮ ከፍተኛ አመራሮች ተሳትፈዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ፣ ከደሴ አመሰግናለሁ። መስፍን ለዘገባውም። ከሊቢያ የእስር ማዕከላት ወደ ሩዋንዳ የተዛወሩ ስደተኞች አሁንም አደገኛ የሆነውን የሜዲቴራንያን ባህር የአውሮፓ ጉዞ መቀጠል እንደሚፈልጉ እየተናገሩ ናቸው። አብዛኞቹ ኤርትራውያን፣ ሶማሊያውያን፣ ኢትዮጵያውያንና ሱዳናውያን የሆኑ አንድ መቶ ሰማንያ ዘጠኝ ስደተኞች ባለፈው መስከረም ውስጥ ነበር በአፍሪካ ሕብረት በተደረገው ስምምነት መሠረት ወደ ሩዋንዳ የተዛወሩት። ሩዋንዳ አምስት መቶ ስደተኞችን ወይም ፍልሰተኞችን ለመቀበል ተስማምታለች። ሪፖርተራችን ሩድ ኤልመን ደሮፕ ከጋሾራ ሩዋንዳ ያጠናቀረውን ዘገባ ኤደን ገርሞት የ37 ዓመቷ ኤርትራዊቷ ገነት ነጋሽ በአውሮፓ የተሻለ ህይወት ለመኖር ስትል ለህገ ወጥ የሰው አዘዋዋሪዎች 5500 ዶላር ከፍላለች። ይሁንና አንድ የሜዲትራኒያን ባህር ላይ ከወጣች በኋላ ህይወቷ አስፈሪ ፍጻሜ ላይ ደርሷል። ጀልባችን በማዕበል ተገፋ። የሊቢያ የባህር ጠባቂዎች አተረፉን። በተባበሩት መንግስታት ከፍተኛ የስደተኞች ጉዳይ ኮሚሽነር ግቢ ውስጥ ናችሁ ያላችሁት አሉ። ግን የሊቢያ የእስር ማዕከል ነበር። እዛ በነበርነው ሴቶች ላይ ምን እንደተፈጠረ መናገር ራሱ አልችልም። አሳዛኝ ነበር። ከካሜራው ውጪ አብዛኞቹ ሴቶች በሊቢያ ጠባቂዎች ተደብድበናል፣ ተደፍረናል ይላሉ። ወደ ሩዋንዳው የሽግግር ካምፕ ከተዛወሩ በኋላ የተባበሩት መንግስታት የስደተኞች ኤጀንሲ ዩኤንኤችሲአር መኖሪያና ምግብ እያቀረበ እንዲሁም ከአደጋው በኋላ የሚመጣን ስሜት እንዴት እንደሚያልፉት እያገዘ ይገኛል። ኤሊስ ፊቻላን በሩዋንዳ የዩኤንኤችሲአር አባል ናት። የማገገሙ ሂደት በአንድ ሌሊት የሚመጣ አይደለም። ለዛም ነው ልዩ የስነልቦና ባለሙያና የመከላከል ኃላፊ ከእነሱ ጋር አብረው እንዲጓዙና እንዲያግዟቸው ያደረገ ነው። ገነትና ሌሎቹ ስደተኞች ራንዳ ወደ ደህንነት ስላመጣቻቸው አመስጋኝ መሆናቸውን ይናገራሉ። አብዱላ ባሽ የሶማሌ ስደተኛ ነው። እዚህ በመገኘቴ እኔ በጣም ደስተኛ ነኝ። ቦታው ሰላማዊ ነው። ጤነኛ ነኝ። ሁሉም ነገር አለው። ሩዋንዳ በጊዜያዊነት ከሊቢያ የመጡ አምስት መቶ ስደተኞችን እያስተናገደች ነው። ይሁንና አምስት ሺህ አፍሪካውያን ስደተኞች በሊቢያ በተፋፈጉ የማቆያ ጣቢያዎች ጥቃት እየደረሰባቸው ይገኛሉ የሚለው የተባበሩት መንግስታት ከፍተኛ የስደተኞች ጉዳይ ኮሚሽን ነው። አሁንም ድረስ ግን እንደ ገነት አይነቶቹ ከነ ችግሩ በድጋሚ መሄድን መሞከር ይፈልጋሉ። ኤርትራዊቷ ገነት ነጋሽ እኔም ሆንኩ ሌሎቹ ስደተኞች መሄድ የምንፈልገው ወደ አውሮፓ ነው። እዚህ መቆየት አንፈልግም ትላለች ካብዚ ቦታ ክወፅእ ዝደሊ ለአሁኑ እነዚህ ሴቶችና ወንዶች ደህንነታቸው ተጠብቋል መጪው የተሻለ እንዲሆንም የማሰቢያ ጊዜ አላቸው አሁን የዜና ማጠቃለያ እናሰማለን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ የኖቤል ሽልማት በማግኘታቸው እንኳን ደስ ያሉት ለማለት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድን በማነጋገሬ ደስታ ይሰማኛል ሲሉ በትዊተር መልእክት አስተላልፈዋል። ፓምፔዮ ትላንት ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር በስልክ መነጋገራቸውን የውጭ ጉዳይ ሚኒስቴር ቃል አቀባይ ጽህፈት ቤት ያወጣው መግለጫ ጠቅሷል። በምዕራብ ሸዋ ሜታ ወልቂት ወረዳ ሸማቂዎች አራት የጸጥታ አስከባሪዎችንና አንድ የአምቡላንስ ሾፌር ገደሉ ሲሉ የወረዳው አስተዳደር ጸጥታ ጽህፈት ቤት ኃላፊ ተናገሩ። የሸማቂዎቹ ደቡብ ምዕራብ ዞን መሪ ግድያውን መፈጸሙን አምኗል። ከጥቂት ኮርፖሬት ጋር በተያያዘ በሙስና ወንጀል ተጠርጥረው ማረሚያ ቤት ከጥረት ኮርፖሬት ጋር በተያያዘ በሙስና ወንጀል ተጠርጥረው ማረሚያ ቤት የሚገኙት በነ አቶ በረከት ስምዖን ላይ የአማራ ክልል ጠቅላይ ጽህፈት ቤት ዛሬ ብይን ሰጥቷል። በአጋዴዝ ኒጀር የተገነባ አዲስ የዩናይትድ ስቴትስ የአየር ሰፈር ሙሉ በሙሉ ስራ ጀምሮ የመረጃ የመጀመሪያ በረራ አካሂዷል። በያዝነው ሳምንት ሰው አልባ የስለላና የክትትል በረራዎች እንዳካሄደ የአፍሪቃ ኮማንዶ ወይም እዝ ለአሜሪካ ድምፅ ተናግሯል። ዲሞክራቶች የሚበዙበት የዩናይትድ ስቴትስ ተወካዮች ምክር ቤት በፕሬዚደንት ዶናልድ ትራምፕ ላይ በኦፊሴል ክስ የመስረት ስራ እንዲጀመር ትላንት ድምፅ በመስጠት ወስኗል። አመሰግናለሁ አዳነች። ለማጠቃለያ ዜናው፣ ክቡራትና ክቡራን አድማጮች፣ ዝግጅታችን ወደ መጠናቀቁ ነው። አንድ የዩናይትድ ስቴትስ ዶላር በባንኮች በንግድ ባንኮች 30 ብር ከ03 ሳንቲም ነው ምንዛሪው። የባንክ መግዣ ዋጋ 29 ብር ከ44 ሳንቲም ነው፣ በዛሬ የብሔራዊ ባንክ የምንዛሬ ዝርዝር መሰረት። በኢትዮጵያ ሜቴዎሮሎጂ ኤጀንሲ ትንበያ ነገ አዲስ አበባ በአመዛኙ ፀሐያማ ትሆናለች። ከፍተኛ ሙቀቷ 25 ዝቅተኛው አስር ዲግሪ ሴልሺየስ ነው የሚሆነው በደብረ ብርሃን ላይ ዝቅተኛው አንድ ዲግሪ ሴልሺየስ ነው። የተከበራቸው — ይቅርታ አድማጮች፣ ለምሽቱ ያሰናደናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባትና አዳኝ ተሳየንን አብራችሁን ስለቆያችሁ እናመሰግናለን። ትግርኛ ከኛ ቀጥሎ ይቀርባል። በእኛ በኩል ሰላም፣ ደህና ደሩ።